አቶ ዮሐንስ እርስዎ አሜሪካዊ እንደሆኑ አቶ ከበደ ነገሩኝ። ስለዚህ ትንሽ ስለ አገርዎ ልጠይቅዎ እወዳለሁ። ፈቃደኛ ለማወቅ የሚፈልጉትን ሁሉ ልገልጽልዎ ፈቃደኛ ነኝ። ወጣት ረጃጅም የአሜሪካን ወጣቶች ሁሉ እንደርሶ ረጃጅሞች ናቸው? የለም፣ ሁሉም አይደሉም። ነገር ግን አብዛኛዎቹ ረጃጅሞች ናቸው። ያገሩ አየር እንዴት ነው? በአንዳንድ ቦታዎች አየሩ መጥፎ ነው። በአብዛኛዎቹ ግን በጣም ጥሩ ነው። በአሜሪካን ትምህርት ቤቶች ውስጥ ስንት ተማሪዎች ይገኛሉ? ማመን በእውነቱ ስንት እንደሆኑ አላውቅም። ዳሩ ግን በብዙ ሚሊዮን የሚቆጠሩ ተማሪዎች እንዳሉ አምናለሁ። ሽማግሌ ሽማግሌ ባልሆን ኖሮ ወደ አሜሪካ መሄድና መማር በወደድሁ ነበር። ወንድ ወይም ሴት ልጆች እንዳሉ ወደ አሜሪካ መላክ ይችላሉ። ጠቃሚ ልጆች የሉኝም። ነገር ግን ትምህርት መማር በጣም ጠቃሚ መሆኑን አስተው ለዋለሁ እርሻ መሀንዲስ መሀንዲስነት በተለይ ስለ እርሻና ስለ መድኃኒት ደግሞ ስለ መሀንዲስነት የሚያጠኑ ሰዎች በጣም ይጠቀማሉ። የሚበላ ነገር ተዘጋጅቷልና ወደ ምግብ ቤቱ እንሄድ። ራበ፣ መራብ፣ ይርባል፣ ርቦኛል። ካሉስ፣ በጣም ጥሩ ሀሳብ ነው። ካሉስ፣ ትንሽ ርቦኛል። ጠማ፣ መጥማት፣ ይጠማል ጠምቶኛል እኔም እርቦኛል፣ ጠምቶኛልም። አቶ ዮሀንስ እርስዎ አሜሪካዊ እንደሆኑ አቶ ከበደ ነገሩኝ። ስለዚህ ትንሽ ስለ አገሮ ልጠይቅ እወዳለሁ። ለማወቅ የሚፈልጉትን ሁሉ ልገልጽልዎ ፈቃደኛ ነኝ። የአሜሪካን ወጣቶች ሁሉ እንደ እርስዎ ረጃጅሞች ናቸው? የለም ሁሉም አይደሉም። ነገር ግን አብዛኛዎቹ ረጃጅሞች ናቸው። የአገሩ አየር እንዴት ነው? በአንዳንድ ቦታዎች አየሩ መጥፎ ነው። በአብዛኛዎቹ ግን በጣም ጥሩ ነው። በአሜሪካን ትምህርት ቤቶች ውስጥ ስንት ተማሪዎች ይገኛሉ? በእውነቱ ስንት እንደሆኑ አላውቅም። ዳሩ ግን በብዙ ሚሊዮን የሚቆጠሩ ተማሪዎች እንዳሉ አምናለሁ። ሽማግሌ ባልሆን ኖሮ ወደ አሜሪካ መሄድና መማር በወደድሁ ነበር። ወንድ ወይም ሴት ልጆች እንዳሉ ወደ አሜሪካ መላክ ይችላሉ። ልጆች የሉኝም፣ ነገር ግን ትምህርት መማር በጣም ጠቃሚ መሆኑን አስተውለዋለሁ። በተለይ ስለ እርሻና ስለ መድኃኒት ደግሞ ስለ መሐንዲስነት የሚያጠኑ ሰዎች በጣም ይጠቀማሉ። የሚበላ ነገር ተዘጋጅቷል እና ወደ ምግብ ቤቱ እንሄድ። በጣም ጥሩ ሀሳብ ነው ካሉስ ትንሽ ርቦኛል። እኔም ርቦኛል ጠምቶኛልም። አቶ ዮሐንስ እርስዎ አሜሪካዊ እንደሆኑ አቶ ከበደ ነገሩኝ። ስለዚህ ትንሽ ስለ አገረው ልጠይቅ እወዳለሁ። ለማወቅ የሚፈልጉትን ሁሉ ልገልጽልዎ ፈቃደኛ ነኝ። የአሜሪካን ወጣቶች ሁሉ እንደ እርስዎ ረጃጅሞች ናቸው? የለም ሁሉም አይደሉም፣ ነገር ግን አብዛኛዎቹ ረጃጅሞች ናቸው። የአገሩ አየር እንዴት ነው? በአንዳንድ ቦታዎች አየሩ መጥፎ ነው፣ በአብዛኛዎቹ ግን በጣም ጥሩ ነው። በአሜሪካን ትምህርት ቤቶች ውስጥ ስንት ተማሪዎች ይገኛሉ? በእውነቱ ስንት እንደሆኑ አላውቅም፣ ዳሩ ግን በብዙ ሚሊዮን የሚቆጠሩ ተማሪዎች እንዳሉ አምናለሁ። ሽማግሌ ባልሆን ኖሮ ወደ አሜሪካ መሄድና መማር በወደድሁ ነበር። ወንድ ወይም ሴት ልጆች እንዳለ ወደ አሜሪካ መላክ ይችላሉ? ልጆች የሉኝም። ነገር ግን ትምህርት መማር በጣም ጠቃሚ መሆኑን አስተውለዋለሁ። በተለይ ስለ እርሻና ስለ መድኃኒት ደግሞ ስለ መሀንዲስነት የሚያጠኑ ሰዎች በጣም ይጠቀማሉ። የሚበላ ነገር ተዘጋጅቷልና ወደ ምግብ ቤቱ እንሄድ። በጣም ጥሩ ሀሳብ ነው። ካሉስ ትንሽ ርቦኛል። እኔ እኔም ርቦኛል፣ ጠምቶኛልም።